i በመቀሌ ዩኒቨርሲቲ የምረቃ ስነ ስርዓታቸውን አጠናቀው ወደ አዲስ አበባ በመመለስ ላይ የነበሩ የአዲግራት ዩኒቨርሲቲ ተማሪዎች አዲ መስኖ በምትባል አካባቢ በደረሰ የደፈጣ ጥቃት የዘጠኝ ሰዎች ሕይወት ማለፉን ተማሪዎች ተናገሩ። በጥቃቱ ስድስት ተመራቂ ተማሪዎች፣ የመኪናው ረዳትና ሁለት የፌዴራል ፖሊሶች ሕይወት ማለፉን ከጥቃቱ የተረፉ ተማሪዎች ለአሜሪካ ድምጽ ገልጸዋል። ከአምስት ቀናት በኋላም የተወሰኑት ዛሬ አዲስ አበባ መግባታቸውን ተናግረዋል። መስፍን አራጌ ዝርዝር አለው። ትምህርታቸውን ያጠናቀቁ የአዲግራት ዩኒቨርሲቲ ተማሪዎች የምርቃን ስነስርዓታቸውን ያካሄዱት ባለፈው የካቲት ስድስት ነበር። በመቀሌ ዩኒቨርሲቲ ግቢ ተመራቂዎቹ የሚፈለግባቸውን አጠናቀው ቤተሰባቸውን ለመቀላቀል በጉዞ ላይ ሳሉ ጥቃቱ መድረሱን በስፍራው የነበረና ከጥቃቱ የተረፈ ተማሪ ለቪኦኤ አስረድቷል። ያው ሐሙስ ዕለት የካቲት አስራ አንድ መሆኑን አላወቅንም። እኛም ያ ቀን የዩኒቨርሲቲው ራሱ አዘጋጀልን ባስ ሮብ ማታ ትኬት ቆረጥን አዲስ አበባ ብለን አርባ አራት ተማሪዎች አራት ሰዓት ላይ መኪናው መጣ። መቀሌ ግቢ ውስጥ ስንገባ ሁለት ፌዴራሎች አብረውን አሉ። ያን ሊያጅቡ ይሆኑ አይሆኑ አናውቅም ሚል ነገር ጉዞ ጀመርን። ከዮሐኔን እንዳለፍን ከዮሐኔ አንድ አርባ ሃምሳ ኪሎ ሜትር ርቀት ላይ ወደ አላማጣና ማይጮ መገንጠያ ከሱ አካባቢ የሆነ ገደል ነው። በጣም ተራራ በዛ ላይ ከርብ ቦታ ላይ ነው። አዲ መስሎ ትባላለች። እንደታጠፍን በድንጋይ መንገድ ተዘግቶብናል። አቁሙ አሉ። ሲያስቆሙን እንደ ድንገት ከፊት ናቸው፣ ከሹፌር በኋላ ፌዴራሎች ሁለቱም ወጡ ሲወጡ እዛው ተኩስ ተጀመረ። ከየት መጣሙ? ይባል ከተራራ ላይ እንዳለ ሚኒሻ ምናምን እንዳለ ከተራራ ላይ በቃ በጥይት መኪናውን መደብደብ ጀመሩ። እኛ መኪና ውስጥ ሆነን እንጨዋለን። አንዱ በእግዚአብሔር ይላል፣ አንዱ በአላህ ላይ ይላል፣ እኛ ተማሪነን እንላለን። ከዛ ከተራራ ወርደው ተጠግተው መምታት ሲጀምሩ ሹፌሩ ለድንገት ተመትቶ ነበር። እንደምንም ብሎ ገብቶ መኪናውን ወደ ተራራው ገለበጠው። ሲገለብጠው እኛን ከበር ለማድረግ ነው፣ ጥይቱን ትንሽ እንዲበርድልን አደረገን መኪናውን ሲገለብጠው። ከዛም መጥተው እንደዛ እንደተገለበጠ መኪናው በጣም መምታት ሲጀምሩ ተማሪ ነን ተማሪ ነን ሁሉም ተማሪ ነን ሲል ተኩሱን አቁመው ውረዱ ተማሪ። ወጣቱ እንደሚለው ተማሪዎችን ጨምሮ አውቶቡስ ውስጥ የነበሩ ዘጠኝ ሰዎች ሕይወታቸው አልፏል። መኪናው እዛው በቃቃችን ዶክመንታችን፣ ላፕቶፓችን እንዳለ ልብሳችን ምናምን እዛው ነው። መኪናውን አቃጠሉ። ሬሳውን ያውጡት አያውጡት የምናውቀው ነገር የለም። ተማሪው እንዳለ የተረፈው ደም በደም ሆኗል። ወጣን፣ እጅ ወደ ላይ አድርገን ወደ ተራራ ይዘው ነው አጅበው። ከዛ ተራራ ስንሄድ ጥያቄ መጠየቅ ጀመሩ እነዚህ ሚኒሻዎቹ ነው። እኛ አላወቅንም አሉ ወጣቱ ከሰዓታት ጥያቄና ምርመራ በኋላ በቁጥጥር ስር ተደርቦ የነበሩት ተማሪዎች መለቀቃቸውንና በተገኙ ትራንስፖርት አቆራርጠው ቆቦ መድረሳቸውን ጠቁሟል። የቆቦ ጠቅላላ ሆስፒታል ስራ አስኪያጅ ከሳሁን አዲሱ ጉዳት የደረሰባቸው ተማሪዎች በሆስፒታሉ ሕክምና ማግኘታቸውን አረጋግጠዋል። ቁስለኛዎቹ አስራ ሁለት ናቸው። ከአስራ ሁለቱ ቀላልም ቢሆን የተወሰነ ግን ትንሽ ጎዳ ያሉ ስብራት የደረሰባቸው ሶስት ልጆች አሉ። ጉልበቱ አካባቢ ላይ እና መቀመጫው አካባቢ ነው የነዚህ ትንሽ ከበድ ያለው ቁስል ያለባቸው። ከሶስቱ ውጭ ያሉት መጠነኛ የሆነ ቁስል ያለባቸው ናቸው። የተመቱት ሁሉም በጥይት ነው። አጠቃላይ ሁሉም ተማሪዎች ናቸው የመጡት የተመቱት ጋር ማለት ነው። ሁሉም ሰላሳ አምስት ናቸው። እናንተ ጋር ሲደርሱ ምን አይነት ህክምና አደረጋችሁላቸው? እኛ ጋር ያሉት ባለሙያዎች አሉ። እነዚህ ክብራት የደረሰባቸውን በጀሶ ሌሎች እንቁስለኞች ደግሞ እንደዚሁ በማጠብም ያው ህክምና እርዳታ ተደርጎላቸዋል። ልጆቹ እንደመጡ ተደናግጠው ነበር፣ ያለቅሳሉ የነበረው። ነገር ከባድ ነበር። ወልዲያ ዩኒቨርሲቲ በጥቃቱ የተደናገጡ ተማሪዎችን ከማረጋጋት ጀምሮ ጉዳት የደረሰባቸውን በመንከባከብ ና ወደ አዲስ አበባ በመሸኘት ተሳትፎ አድርጓል። እንደ ዩኒቨርሲቲው ፕሬዚዳንት ዶክተር አበበ ግርመው ገለጻ ቆቦ ሆስፒታል የተወሰነ የህክምና እርዳታ ተደርጎላቸው ሪፈርስ ለተባሉ ወደ አዲስ አበባ በተለይ ቁስለኞች ተማሪዎች ስለነበሩ ወደ ስድስት አካባቢ የሚሆኑ እነሱንና አደጋም ያልደረሰባቸው ወደ ሀያ ሰባት የሚሆኑ ተማሪዎች ወደ ቤተሰቦቻቸው እንዲሄዱ ዩኒቨርሲቲው አንድ ቀን በዩኒቨርሲቲው አሳድሮ በመኪና ወደ አዲስ አበባ እንዲሄዱ አድርጓል። የዩኒቨርሲቲ ተማሪዎች ናቸው። ተመርቀው ደስታቸውን አጣጥመዋል። ጨረሱም እንዲህ አይነት ድንጋጤ ሲያጋጥማቸው ከስነ ልቦና ግንባታ አንጻር እንደ ዩኒቨርሲቲያቸው ያደረገው ነገር አለ። እኛ አመራሩ እነሱን ከቆቦ ሆስፒታል እስከ ዩኒቨርሲቲው በመጡበት ጊዜ አባታዊ ምክርም እንደዜጋም የሚጠበቅብንን ማረጋጋት ስራዎችን በ ጋር ሰርተናል። እነሱም በጣም ደስ ብሏቸው ነው አመራሩ ያን ያክል ከነሱ ጋር ሆኖ ችግራቸውን በመካፈሉ እና ይሄ የምንችለውን የሚያክል በመርዳታችን ያው ደስተኞች ሆነው ነው የሄዱት። ሀያ ስምንት ተማሪዎች ዛሬ አዲስ አበባ ገብተው ተጨማሪ ሕክምናና እንክብካቤ እያገኙ መሆናቸው ታውቋል። ዛሬ ጠዋት ሶስት ሰዓት ላይ አዲስ አበባ ገባል። አዲስ አበባ እንዳገባል ሚኒስተር ኦፍ ኤዱኬሽን ዶክተር ሰለሞን ይባላሉ እሳቸው ተነጋግረው አሁን ያለነው ካሌ ሆቴል ነው ያለነው አሁን ከጥቁር አንበሳ ሶስት ዶክተር መጥተው እዚሁ ሩማችን ውስጥ እየታየ ነው ህክምና እየሰጡ ነው። እዚሁ ወልዲያና የመርሳ ልጅ ያሉ ሴቶች የተጎዱ ቤተሰብ ራሳችን እናሳክማለን ብለው እዚያው ቀርተዋል። ለተጎጂዎቹ አልባሳት በመስጠትና ና ምግብ በማቅረብ አጋርነታቸውን ላሳዩ የወልዲያና ና የደብረ ብርሃን ዩኒቨርሲቲዎች፣ የቆቦ አካባቢ ነዋሪዎች ተመራቂ ተማሪዎቹ ምስጋና አቅርበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ